so የኢትዮጵያ ብሔራዊ ምርጫ በተካሄደበት ባለፈው ሰኞ የምርጫ ታዛቢ የነበሩት አሜሪካዊው ህልፈት የበቁበት በተፈጥሮዊ ምክንያት መሆኑን ምርመራውን ያደረገው የአዲስ አበባው ቅዱስ ጳውሎስ ሆስፒታል ማረጋገጡን የፌዴራል ፖሊስ አስታወቀ። በሌላ የምርጫ ነክ ዜና በሰሜን ጎንደርና በምዕራብ ሸዋ ታጣቂዎች ሁከት ለመፍጠር ያደረጉት ሙከራ ያለመሳካቱንና የምርጫው ሂደትም ያለምንም መስተጓጎል እንዲቀጥል ማድረጉን ፌዴራል ፖሊስ ጨምሮ ገልጿል። ጋዜጣዊ እንደተከታተለችው ዘጋቢያችን ፀሐይ ዳምጠው ተከታዩን ዘገባ አሰናድታለች። ኢትዮጵያ ስድስተኛውን ሀገራዊ ምርጫ ከወትሮ በተለየ በሰላማዊ መንገድ አጠናቃለች ሲሉ ነው የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የገለጹት። ኮሚሽነር ጀነራሉ አክለውም በአንዳንድ አካባቢዎች ምርጫን ለማደናቀፍ የተደረጉ ሙከራዎች እንደነበሩ ገልጸዋል። የምርጫ ሂደቱን ለማደናቀፍ የነበሩ እንቅስቃሴዎች አሉ። አንዱ በአማራ ክልል በሰሜን ጎንደር ዳባት አካባቢ የምርጫ ሂደቱን ለማደናቀፍ የተንቀሳቀሱ ታጣቂዎች ነበሩ። ነገር ግን እነዚያ ታጣቂዎች እርምጃ ተወስዶባቸው ምርጫው ሳይደናቀፍ በሰላም እንዲከናወን ተደርጓል። በዚህ አንድ የፖሊስ አባል ሕይወት አልፏል። እንደዚሁ በኦሮሚያ ክልል በምዕራብ ሸዋ በሊበንጃዌ ውርቃ የሚባል አካባቢ ላይ የምርጫ ጣቢያውን ለማወቅ የተንቀሳቀሰ የሸኔ ታጣቂ ቡድን ነበር። እነሱን ባረጉት እንቅስቃሴ የምርጫ ሂደቱን ሳያደናቅፉ እነሱ ላይ እርምጃ ተወስዶ በዛ በነበረ ተክስ ልውውጥ የጸጥታ ማወቅር ህይወት አልፏል። ነገር ግን ምርጫው ሳይደናቀፍ በሰላም እንዲቀጥል ማድረግ ተችሏል። በምዕራብ ሸዋ በድሬ እንጭኒ የአምቡላንስ ሹፌር ታካሚዎችን ወደ ሆስፒታል ለማምጣት ሲንቀሳቀስ ሹፌሩ ህይወቱ አልፏል እንደዚሁ በሸኔ በተተኮሰ ጥይት አጠቃላይ እንደ ሀገር የነበረው የጸጥታ ሁኔታ የተረጋጋና ያው በተለያየ ሚዲያ ስተላለፍ እንደነበረው እንደሰማችሁት በሰላም ተጠናቅ ከድህረ ምርጫ የጸጥታ ሁኔታ ጋር በተያያዘም ማብራሪያ ሰጥተዋል። ከድህረ ምርጫ ጋር ተያይዞ ሊፈጠር የሚችል ረብሻ፣ የሚሆን ሌላ ነገር እኛ አለ ብለን አናምንም። ምክንያቱም በሀገራችን ባሳለፍናቸው ምርጫዎች ጊዜ ውስጥ እንደዚህ አይነት ልምድ አላየንም። ምርጫው በተከናወነ በአጠረ ጊዜ ነው ሰው ወደ መንገድ ወጥቶ ረብሻዎችን ውከቶችን ምን ስናስተናግድ የነበረው አሁን ያለው ነገር ከዚህ የተለየ ነው። ህብረተሰቡ የሚፈልገውን አድርጓል። ኢትዮጵያ ሀገራችን ለዓለም ህዝብ ትልቅ መልእክት አስተላልፋለች። ጫ በኋላ አጠቃላይ የሀገራችንን ሰላምና ደህንነት ማስከበር የሚያስችል ቁመና ስላለ ያንን ቁመና ጠቅመን ህግና ስርዓት እናስከብራለን። ጫ ጋር ተያይዞ የፌዴራል ፖሊስ ከክልል ፖሊሶች ጋር የተለይ የልዩ የምርመራ ቡድን አዋቅሮ በየቦታው ስምሪት አርገናል። ይሄ በተወሰነ ደረጃ ወከባዎች፣ ግርግሮች ሲፈጥሩ የነበሩ ወደ መቶ ሀያ ሶስት ሰዎች በቁጥር ስር እንዲውሉ ተደርጎ ከነዚ ውስጥ ወደ አርባ ሁለት ሰዎች ቀለል ያለ ቅጣቶች አግኝተዋል። በዚህ ውስጥ የተሳተፉ የትኛው የፖለቲካ ፓርቲ አባል ይሁን በየትኛውም ደረጃ ያለ ተጠያቂ እንዲሆን ተደርጓል። እሱም ቢሆን አብዛኛው የነበረ ሁኔታ የምርጫ ሁኔታውን የሚያውክና ምርጫውን ወደኋላ የሚመልስ ስራ አልነበረም። በተለየ ሁኔታ በማዕከላዊ ጎንደር እና በደቡብ ወሎ በምርጫ ቦርድ የቀረበ ሁለት የምርጫ ጣቢያ ኬዝ አለ። እሱም ኬዝ የፌዴራል ፖሊስ እያጣራ ነው ያለው። በዚህ ዘጠኝ ሰዎች በቁጥር ስር ውለው እየታየ ነው ያለው። እሱ ሪፖርቱ ለምርጫ ቦርድ ይቀርብ እና በምርጫ ቦርድ በኩል የሚታዩ ይሆናል። አንድ አሜሪካዊ የምርጫ ታዛቢ በኢትዮጵያ ውስጥ ሕይወቱ ማለፉን በተመለከተ የፌዴራል ፖሊስ ኮሚሽነር ጀነራሉ የምርመራ ውጤት ያሉትን ይፋ አድርገዋል። የአሜሪካ ዜጋ የሆነው የማሽ ጆን ፓርክ የተባለ ግለሰብ ከምርጫ ቦርድ የልዩ ዋጅ ንግድነት ወስዶ ሲንቀሳቀስ የነበረ ከሰኔ ስምንት ጀምሮ በራድ ሰንብሉ ሆቴል በ17 ቀን እዛ አርፎ በምርጫ ዕለት ወይም በሰኔ 14 በሚኖርበት ክፍል ውስጥ ህይወቱ አልፎ ተገኝቷል። የግለሰቡን ሁኔታ የፌዴራል ፖሊስ ጉዳዩን ሲያጣራ ቆይቷል። በጳውሎስ ሆስፒታል ዛሬ በደረሰ ሪፖርት ግለሰቡ በተፈጥሮዊ ሞት መሞቱን የሕክምና ማስረጃ አሁን ደርሶናል። ለዚህ ግለሰቡ ሕይወታቸው በዚህ መልኩ ማለፉ እናዝናለን። የአሜሪካ ኤምባሲ በኢትዮጵያ የሚገኘው ፌዴራል ፖሊስ ጋር ሆኖ አስከሬኑን ወደ ቤተሰብ ለመሸኘት እየተሰራ ነው ያለው። የግለሰቡ አሟሟት ይህን ይመስላል። ከዛ ውጭ ያለው የሞተበት ምክንያት ምንድን ነው የሚለው በቀጣይ ክሊር ሆኖ የሚገለጽ ይሆናል። ማለት የፌዴራል ፖሊስ ከውጤት መገለጽ ጋር ተያይዞ ሊከሰቱ የሚችሉ የጸጥታ ችግሮችን ለመከላከል በቂ አቅም አለው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። በምርጫ ወቅት አንዳንድ አካባቢዎች ላይ ጥቃት የሰነዘሩት የሸኔ ታጣቂዎች ናቸው በሚል ጀነራል ደመላሽ በጠቀሱት ነጥብ ላይ ከታጣቂዎቹ አመራሮች ምላሽ ለማግኘት ያደረግኩት ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ